voice of America የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በየቀኑ ከሚስ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀምረ ጭንቅላት ውስጥ የምታስበው ያንን ስራ ሰርቼ ህዝብ ጋር ደርሶ ህዝብ የሚሰጠውን አስተያየት በአእምሮ እያሰብከው ነው የምትሄደው። ዛሬ እዚህ ደርሻለሁ ነገ እንዲሆናል ተነጎዳ ሲያልቅ ህዝብ ያየዋል። ሰርቼም አልቆም ህዝብም አይቶ ቢሆን ልክ አለመሆኑ ይገባኛል። እንደ መቀየር ነበረበት መሻሻል ነበረበት። ተሰርቶ ሲያልቅ እኔ አረካም በነገሩ፣ ግን ሰው ሲደሰት ሳይ ደግሞ ለራሴም ይደንቀኛል። ከጥቂት ወራት በፊት ዋሽንግተን ዲሲ ላይ የክብር ቀን ተከብሮለታል። ድንቅ ኮሪዮግራፈር፣ የመድረክ ተዋናይ፣ አዘጋጅና ዳንሰኛም ጭምር ነው። ስለ ሙያውና ስብዕናው የሙያ አጋሮቹን ታላቅ አክብሮትና ፍቅር ያተረፈው የኪነ ጥበብ ሰው ስለ ሥራዎቹና የሙያ ሕይወቱ ሊያወጋን አብሮን ያመሻል። ማነበውም ጽሑፍ ስለ ዛ መሆን ጀመረ። ስለ ሚዲያውና ቴክኖሎጂ አንድ ላይ ቴክኖሎጂም ትልቅ ኢንትረስት ነበረኝ እና እንደ ብዙ ሴክተሮች እንደውም አይ ቲንክ ቀዳሚ ኢፌክት የተደረገው ሚዲያ ይመስለኛል ስለዚህ ያ ትራንስፎርሜሽን አፕን ሲያደርግ መሀል ላይ መሆን ደግሞ ይረዳል በጣም። እና ልነ ፌስቡክም በጣም ስናደንቃቸው አሁን ደግሞ ትንሽ ትችት ሲደርስባቸውም ያንን ሁሉ ማየት ደግሞ አዎ፣ የቤተሰብ ኢንፍሉንስ አለበት። በተለይ ከጀመርኩ በኋላ በአሜሪካ ድምፅ መጨረሻ ቀኑ በመሸኛ ዕለት በነበረን የስንብት ወግ ላይ ተዋውቃችሁታል። የአሜሪካ ድምፅ የዲጂታል ክፍል ባልደረባ ነው። ስለ ዲጂታል ሚዲያ፣ ስለ አሜሪካ ድምፅ ቆይታውና ገጠመኞቹ የሥራ ሕይወት ታሪኩን ያወጋን ወጣት ለቀጣይ ትምህርት የአሜሪካን ድምፅ የዲጂታል ክፍል ተሰናብቶ ከሚሄዱ በፊት በርከት ያሉ ሥራዎችን ሰርቷል። እናወጋለን። የአዲስ አበባውን መስኮት መከፈት ለምትጠባበቁ አድማጮቻችን ንጉሴ አክሊሉ ለምሽቶ ያሰናዳውን የሳምንት ወግ ይዞ ብቅ ይላል። ጤና ስጥልኝ ክብራትና ክብራን፣ የራዲዮ መጽሔት ታዳሚዎች፣ እሁድ የካቲት 1 2012 ዓ ም ከልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ተረኛዋ አቀናባሪ ብርሃን ኃይሉ ናት። አዎን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሳምንቱ የዓለም ዜና በኋላ መለሳለሁ። እንዳትሄዱ። እንደምናመሻችሁ አድማጮቻችን። ዜናውን የማነብላችሁ አዳነች ፍስሐዬ ነኝ። ቤኒ በተባለው የኮንጎ ዴሞክራሲያዊ ሪፑብሊክ ክልል ሌላ 12 አስክሬኖች መገኘታቸውን ፖሊሶች ዛሬ ገልጸዋል። ከሁለት ቀናት በፊት ሚሊሻ በከፈተው ጥቃት ስምንት ሰዎች ሲሞቱ 20 ሰዎች የገቡበት እንዳልታወቀ ተገልጾ ነበር። የተባበሩት የዴሞክራሲያዊ ኃይሎች ሚሊሻ የተባለው ቡድን አባላት ባለፈው አርብ ማኒንጋ መንደር ላይ የስምንት ሰዎችን ግሮሮ ማረዳቸው ተዘግቧል። በብዙ መቶዎች የሚቆጠሩ የመንደሩ ነዋሪዎች ለመሸሽ ተገደዋል። ካለፈው ጥቅምት ወር አንስቶ የሀገሪቱ ወታደራዊ ኃይል በሚሊሻው ላይ የሚወስደውን እርምጃ ለመበቀል በሲቪሎች ላይ ጥቃት በመክፈት ተጠያቂ ነው ሲባል ቆይቷል። የኮንጎ ዲሞክራሲያዊ ሪፑብሊክ ምስራቃዊ ክፍል ለአመታት ያህል የሚሊሻ ግጭት ሲፈራርቅባት ቆይቷል። እንደ አውሮፓ አቆጣጠር በ1990ዎቹ ዓመታት በሁለቱ ኮንጎዎች መካከል የተካሄዱ ጦርነቶች ቅሪት ተደርጎ ይታያል። ከቅርብ ጊዜያት ወዲህ ለሚካሄዱት ግጭቶች ግን ተጠያቂው የተባበሩት ዲሞክራሲያዊ ኃይሎች ሚሊሻ እንደሆነ ታውቋል። በሰሜን ምስራቅ ታይላንድ ክልል ትናንት አቦ ሰጠኝ መተኮስ የጀመረው ወታደር ከ12 ሰዓታት በኋላ ዛሬ በጸጥታ ኃይሎች በተከፈተበት ተኩስ መገደሉ ታውቋል። ቢያንስ 29 የሚሆኑ ሰዎች በተከፈተው ተኩስ ተገድለዋል። ተኩሱን የከፈተው ጃክ ፕራን ቶማ የተባለ የ32 ዓመት ዕድሜ ወታደር እንደነበር ፖሊሶች ገልጸዋል። ተኩሱን በወታደራዊ ሰፈር የጀመረው አዛዡን መኮንን በመግደል ሲሆን መሳሪያና ወታደራዊ ተሽከርካሪ ዘርፎ በሰዎች ወደ ተሞላ የገበያ ማዕከል ሄዶ በገፍ መተኮስ እንደቀጠለና ተግባሩን ሁሉ በፌስቡክ ያስተላልፍ እንደነበር ተዘግቧል። ያስተላልፏቸው ድርጊቶች በሙሉ ተደምስሰዋል። የታይላንድ ጠቅላይ ሚኒስትር በገለጹት መሰረት ቶማ በከፈተው ተኩስ 29 ሰዎች ተገድለዋል። ሲቪሎችና የጸጥታ ኃይሎች ይገኙባቸዋል። የ13 ዓመት ዕድሜ ልጅ አለባቸው። 57 ሰዎች ደግሞ ቆስለዋል። ቻይና ላይ እስከ ትላንት ማታ በነበረው ጊዜ ውስጥ በኮሮና ቫይረስ የሞቱት ሰዎች ብዛት 811 መድረሱን የቻይና ባለሥልጣኖች ገልጸዋል። ከ16ና ከ17 ዓመታት በፊት ቻይና ውስጥ ገብቶ በነበረው ሳርስ በተባለ በሽታ መዛመት ምክንያት ከሞቱ ሰዎች ብዛት የበለጠ ነው ብለዋል ባለሥልጣኖቹ። ትላንት ብቻ 89 ሰዎች በኮሮና ቫይረስ መሞታቸውን የቻይና ብሔራዊ የጤና ኮሚሽን ዛሬ ጠዋት አስታውቋል። ሳርስ በተባለ በሽታ ምክንያት በቻይናና በልዩ አስተዳደር ስርዓት በምትገኘው ሆንግ ኮንግ ከ774 በላይ የሚሆኑ ሰዎች ሞተዋል ተብሎ ይታመናል። ወደ 8100 የሚጠጉ ደግሞ ታመው ነበር። አዲስ በኮሮና ቫይረስ የሚታመሙ ሰዎች ብዛት በ9 ቀናት ውስጥ ለመጀመሪያ ጊዜ ትላንት እንደቀነሰ የቻይና ብሔራዊ የጤና ኮሚሽን ጠቁመዋል። አድማጮች የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ከቻይና ጋር የንግድ ግንኙነት ማድረጉ አደጋ አለው ሲሉ በሀገሪቱ ዙሪያ ያሉትን አስተዳዳሪዎች አስጠንቅቀዋል። ከቻይና ጋር በፌዴራል ደረጃ በክፍለ ግዛትና በአካባቢ ደረጃ የንግድ ውድድር እየተካሄደ ነው ካሉ በኋላ በሀገሪቱ የውጭ ፖሊሲና በብሔራዊ ጸጥታ ላይ የሚያስከትለው ጉዳት አለ ብለዋል። ፖምፔዮ ትላንት በብሔራዊ አስተዳዳሪዎች ማህበር ስብሰባ ላይ ባደረጉት ንግግር ቻይናውያን በዩናይትድ ስቴትስ ክፍለ ግዛቶች ማዕለ ንዋይ ለመመደብ እንደሚፈልጉ በመግለጽ አስተዳዳሪዎችን አነጋግረው ሊሆን እንደሚችል ተናግረዋል። ከቻይና ጋር የሚደረግ የንግድ ግንኙነት የጋራ ጥቅም የሚያስገኘው ፕሬዚደንት ዶናልድ ትራምፕ ባለፈው ወር ከቻይና ጋር በፈረሙት የመጀመሪያው የንግድ ስምነት ክፍል መሰረት ነው ብለዋል። አያይዘውም የውጭ ጉዳይ ሚኒስትሩ ቻይና የዩናይትድ ስቴትስን ተገላጭነት ስትራቴጂያዊ በሆነ መንገድ ገምግማ የአሜሪካን ክፍት የአሰራር ስርዓትን ተጠቅማ ለመበዝበዝ ትፈልጋለች። በማንኛውም ደረጃ ዩናይትድ ስቴትስን ለመምለጥ ለመብለጥ ትሻለች በማለት አስገንዝበዋል። በመጨረሻም አፍጋኒስታን ያለው የዩናይትድ ስቴትስ ወታደራዊ ኃይል ቢያንስ ሁለቱ ወታደሮቹ እንደተገደሉና ስድስት መቁሰላቸውን ዛሬ ማረጋገጫ ሰጥቷል። የአፍጋኒስታን ወታደራዊ መለዮ የለበሰ ሰው የአሜሪካና የአፍጋኒስታን ኃይሎች ጥምረት ላይ በመትረየስ ተኩስ እንደከፈተ ነው የተገለጸው። ተኩሱ ሌሊት ላይ የተከፈተው በምስራቅ ናንጋሃር ሻርዛድ ወረዳ ላይ መሆኑን የዩናይትድ ስቴትስ ጦር ኃይሎች ቃል አቀባይ ተናግረዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። እሁድ የካቲት 1 2012 ዓ ም የራዲዮ መጽሔት ጀመረ። ለምሽቱ ከተሰናዱ ልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ተረኛዋ አቀናባሪ የብርሃን ኃይሉ ናት። አሁን በመጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። ግቢው ዩኒቨርስቲው እንዳልነበሩበት ተናዳፊ ንቦች ለሕዝባቸው ጥቃት ዘብ ቆመው አዳሪዎች የእውቀትን ጥበብ ትምህርት ቀስመውበት ለለውጥ ሐዋርያነት ሐሳብ ላመኑበት በአንድ ላይ ተነሥተው እንዳልተመሙበት ዘመን አሳልፎ ዘመንን ደርቶ ሳዩ ይገርመኛል። ግቢው አንቀላፍቶ፣ ግቢው አንኮራፍቶ። ፋኖ ተሰማራ፣ ፋኖ ተሰማራ፣ እንደነ ሆቺሚን እንደ ቼጉቬራ፣ መሬት ላራሽ ይሁን፣ ገባርነት ይጥፋ፣ የድሃ ልጅ ማር ትምህርትም ይስፋፋ፣ ሐሳብን በሐሳብ እያሞሻለቅን ትምህርት እንማር እንቅሰም ዕውቀትን ማለቱ ቀርና የአእምሮ ባዶነት የሐሳብ ድህነት የሕሊና ዝገት ሐሞተቢስነት ተደማምረውበት ጐሳ ዘረኝነት ይታያል ተኝቶ ግቢው አንቀላፍቶ ግቢው አንኰራፍቶ የባዶነት ስሜት ኳኳታ ኳኳታ የውስጣዊ ቁሸት ተደማምረውበት ይታያል። ተኝቶ ግቢው አንቀላፍቶ ግቢው አንኮራፍቶ ዘመን አሳልፎ ዘመንን ሸኝቶ የዘርና ጎሳ ድሪቶ ደርቶ ሳየው ይገርመኛል። ግቢው አንቀላፍቶ ግቢው አንኮራፍቶ አንድ ቀን በፈረንሳዩ ቤተኛችን አስራደው "ግቢው ዩኒቨርስቲው" የተሰኘች የሳምንቷ ምርጥ ግጥም የዛሬ እሁድ የካቲት 1 2012 ዝግጅታችንን ጀምረናል። የራዲዮ መጽሔቱ ቤተኛ አስራደው ታዲያ እንደ ሁልጊዜውም ሁሉ መልእክታቸውንም አያይዘው አድርሰውናል። በሰላምታና ቀልዳ ቀልድ ለዛ በተላበሰ አባባል ነው የሚንደረደሩት። ሰላም ወንድም ያሉላ እንደምንሰነበት ሰላምታቸውን ያስቀድማሉ። እብድ ቢጨምት እስከ እኩለ ቀን ነው ይላሉ አበው። ይኸው ብዙም ሳልቆይ የአገርና የወገን ጉዳይ ሆኖብኝ ብቅ ብያለሁ። አስራዶ ይቀጥላሉ በሀገራችን ኢትዮጵያ በተለያዩ ዩኒቨርስቲዎች በተማሪዎች መካከል ያለው የዘር ፖለቲከኞች ለ30 ዓመታት ተክለው የኮተኮቶ ያሳደጉት ቁልቋል ውጤት ነው። የዘርና የጎሳ ፖለቲካ አቀንቃኞችና ካድሬዎች አይኖቹን ብቻ ሳይሆን አእምሮን በዘርና በጎሳ መረብ ከልለው በማደናበር ወጣቱን አምክነዋል፣ አገራችንም ገድለዋል ሲሉም ይከሳሉ። የወጣቱን ዕድሜና ሕልም የአገራችንንም ሰላም ጭምር ነው የቀሙት ሲሉ አጥብቀውም ይሞግታሉ። አስራደው የራሳቸውን ዕድሜ አገባደው በወጣቱ ዕድሜ ገበጣ የሚጫወቱ ያሏቸውን ወጣቱ በአብሮነት ጸንቶ በመተባበር በቃ ሊላቸው ይገባል። መማር ማለት የአስተሳሰብ አድማስን በማስፋት በአብሮነት ማማ ላይ ሆኖ አርቆ በማስተዋል ዛሬን በጸጋ እየኖሩና እየተማሩ ነገን በተስፋ በማለም ለራስ ለቤተሰብና ለአገር ዋልታ መሆን ነው። በግጥሟ ያቀረብ ኳት ወቀሳዬን ሰምቶ ወጣቱን በአብሮነት ማማ ላይ ሆኖ እጅ ለእጅ በመያያዝ አገር ገዳይ ትውልድ ከመሆን ይልቅ አገር ገንቢ የመሆን ተስፋውን እንዲሰንቅ ምኞቴ ነው። አክባሪ አስራደው ከፈረንሳይ ሲሉ ደምድመዋል። አስራደውን ላደረሱን ግጥምና ለተሳትፏቸው አመሰግናለሁ። ሌሎች አድማጮቻችንም ያደረሳችሁንን አስተያየቶች ቆየት ብለን በራዲዮ መጽሔት የአድማጮች መድረክ እናቀርባለን። አሁን የመክፈቻዋን ስልት እናስከትል። ተወዳጁ ድምፃዊ ቴዎድሮስ ታደሰ ነው ቆየት ባለ ስልቱ ረውብ ረውብ እያለ የሚያቀነቅንልን። ቴዎድሮስ ታደሰ ረቡብ። ዝግጅታችንን ጀምረናል። አድማጮች፣ ቴዎድሮስ ታደሰን እናመሰግናለን። ከጥቂት ወራት በፊት ዋሽንግተን ዲሲ ላይ የክብር ቀን የተደረገለት በመግቢያ ያስተዋወቅኩት እንግዳችን ታደሰ ወርቁ የዳንስ እንቅስቃሴዎች የሚቀመሩበት የዳንስ ስልት ንድፍ፣ ድንቅ የኮሪዮግራፊ ሙያው ይበልጥ ይታወቅ እንጂ ሁለ ገብ የመድረክ ባለሙያ ነው። ስለ ሙያውና ስለ ስብዕናው የሙያ አጋሮቹን ታላቅ አክብሮትና ፍቅር ያተረፈ የኪነ ጥበብ ሰውም ነው። ከዚህ በፊት ብዙ ሰዎች ሪኮግናይዝ የሆኑበት መድረክ የማይቻለውኝ። እንግዲህ ታዴን ልዩ የሚያደረገው ነገር ያንን ዝግጅቱ ያደመቀው እኔ የሚታይ የሚያደረገው የታደሰ ተፈጥሮ ነው። አንደኛ ለጥበብ ተፈጥሮ ለጥበብ የኖረ ነው። ሁለተኛ ለእውነት የቆመ ሰው ነው። ሶስተኛ የፍቅር ሰው ነው። ብዙ ሰዎች ጋር ሲነገር እንደሰማኸው ሁሉንም በእኩልነት የሚያይ ነው። ሲያሰራ ከሌ ከሌ የማይል ሰው እና በጣም ልዩ የሆነ ተፈጥሮ ያለው ነው። ምንድን ነው ምሉ በኩል ይሄ የሚባል ነገር አለ ና አሟልቶ የሰጠው ሰው ነው በቃ ከዋሽንግተኑ የታደሰ ወርቆ የክብር ቀን አዘጋጆች አንዱ የኪነጥበብ ባለሙያው ዓለማየሁ ገብረህይወት ነው። ሥነ ሥርዓቱን ተከትሎ ከአራቱ የሙያ አጋሮቹ ጋር በተካሄደ ውይይት ታደሰን በገለጸበት ነበር ይህን ያለው። አሁን በቀጥታ ከታደሰ ጋር ወደሚኖረን ቆይታ ታደሰ ወርቁ ሁለገብ ጥበብ ሰው፣ ዛሬ በአድማጮችም ጠያቂነት ጭምር ለመጀመሪያ ጊዜ ነው የተሳካልን። እንኳን ወደ አሜሪካ ድምጽ ብቅ አልክ። በስልኩ መስኮት አሜን አሜን አሜን። በጣም ነው ማመሰግነው። አሉላ ታንኪ ጌታ፣ ከሩቅ ከጃፓን የደረሰ አድማጭ አስተያየት ጨምሮ ብዙዎች ያንተን ስራና ታሪክ እንድናጋራቸው ጠይቀውናል። በቅርቡ በዚህ በዋሽንግተን ዲሲ የተካሄደው ለአንተ ክብር እውቅና የሰጠ መድረክ ነው መነሻችን። ዛሬ የጥበብ ስራዎችህንና ሕይወትህን መልከት የሚያደርጉ ጭብጦች ቃኘት እናደርጋለን። በቀደመ ቃለ ምልልስ የተሰጡ አስተያየቶችንም አለፍ አለፍ እያልኩ አሰምሃለሁ። አስተያየቶቹን ተንተርሰን አንዳንድ ነጥቦችን እናነሳሳለን። በኪነ ጥበብ አለም የሰራሃቸውን ስራዎች የሚያውቁ ሰዎች በአንድ ድምጽ ነው የሚናገሩት። ከዚህ ቀደም ባደረግናቸው ምልልሶች ይልቁንም ስለ አንተ ተብሎ በተዘጋጀ በበዓል ላይ ብዙዎቹ ምስክርነታቸውን ሰጥተዋል። በጣም የተለየ ድምጽ ነው የሰማሁት። ብዙዎች በስራው አለም የተሳካላቸው ይሆኑና ስለ ስራቸው ይነገራል ወይ መልካም ሰዎች ይሆኑና ስለ መልካም ምግባራቸው ይነገራል። እንዲህ ሁለቱም የተጣጣመለት የሰመረለት ሲሆን የተለየ ነው። ና በዛ ላንተ ተብሎ በተዘጋጀ ስነ ስርዓት ላይ ያየኸው፣ ከዚህ ቀደም ያሰራሃቸውን ስራዎች የኪነ ጥበብ ባለሙያ አጋሮች በመድረኩ ላንተ መልሰው ተጫውተዋል። ምን ተሰማ? ቆየት ብሏል ዝግጅቱ ከተከናወነ፣ እንደው መለስ ብለህ ብታስታውስ። የሚገርመው እንኳን ስራውን አስታውሰው ሲያሳዩኝ ቀርቶ ገና እነሱን ሳይ ውስጤ ተረበሸ በጣም መልካቸውን ሳይ በጣም በጣም ተረበሽ። አንዳንዶቹ በጣም ወጣት ነበሩ፣ እና በዛ ጊዜ የነበራቸው የስራ ፍቅር የነበራቸው ጉጉት ያን ያን ሳስታውስ በቃ መቆጣጠር አቃተኝ። ራሴ ነው ትርኢቱን መልሰው ሲያሳዩኝ አንዳንድ ነገር ትዝ እያለኝን በጣም ከፍተኛ የሆነ ስሜት ውስጥ ገብቼ ነበር ያሳለፍኩት። ታደሰ ታዲያ በዚያ መድረክ የነበረውን ላየ ሰው ምናልባትም ከዚያ ቀደም በሙያም በግል ምግባርህንም ለማያውቅ ሰው ወሬውን ብቻ ቢሰማ የተጋነነ አድርጎ ሊወስደው የሚችል፣ በእርግጥ የተለየ ቀን ነው የተመለከትኩት። ያሳለፋችሁትን የስራም የሕይወትም ሁኔታ ያን ዘመን ለማያውቅ ሰው እንግዳ ይመስላልና እስኪ በዛ መድረክ የተከናወኑትን ዝግጅቶች መነሻ አድርገን አንዳንድ የሙያ አጋሮች ከተናገሯቸው ትልቅ ድምጾች አሰማሃለሁ። አስተያየቶቹን ተንተርሰን አንዳንድ ነጥቦችን እናነሳሳለን። ከአራቱ በቅርበት የሚያውቁ የሙያ አጋሮች እንግዶቻችን አንዱ ታማኝ በየነ የተናገረው ላስቀድምና ወጋችንን እንቀጥላለን። በኢትዮጵያ ኪነ ጥበብ የመድረክ እንቅስቃሴ እንዴት ተጀምሮ እንዴት አደገ? ከየት ተነሳ? በስንት ዓመተ ምህረት ማን ጀመረው? መነሻው ምን ነበር የሚለውን ጥናት አካሄድን ብለው እስካሁን ድረስ በአደባባይ የገለጹ ያሳዩ ሰዎች አይቻላል። ይሄ በመሆኑ በኪነ ጥበቡ ህይወት ውስጥ ትልቅ ጥፋት ተፈጽሟል ብዬ አምናለሁ። ተመዝግቦ የተቀመጠ መረጃ አለመኖሩ እንደ ታደሰ ያሉ የሰሩትን ስራ ለማይናገሩ ሰዎች ጥፋት ተሰርቷል ነው የሚለው ታማኝ። ምን ትላለህ ታደሰ? ይሄ እውነት ነው። በእኔ ብቻ ሳይሆን ከእኔ ቀደም የነበሩ እጅግ በጣም ማከብረው እጅግ በጣም ብዙ ስራ የሰራ ለኢትዮጵያ የባህል ክፍል አቶ አውላቸው እኔ እንኳን ጋሼ አውላቸው የምለው እሱን የመሰለ ሰው አንድም ቀን በየትኛውም መድረክ ላይ ስሙ ሲጠራ አላውቅም፣ አልሰማም። ይሄ ያሳፍራል። በጣም በጣም ትልቅ ሰው ነው። ቴክኖሎጂ ባልነበረበት ሰዓት በከብት ተጭኖ እየተጓዘ በቴፕ ቀርጾ አምጥቶ በፎቶግራፍ ምስላቸውን ቀርጾ ያኔ ቪዲዮ የለም ምን የለም። እንደዛ አድርጎ አምጥቶ ያንን ሁሉ ስራ ሰርቶ ለዚህ ያበቃው እኛን ሁሉ የፈጠረ ሰው ነው። ግን ቦታም ምንም ስሙም ሜሽን ተደርጎ አያውቅም። ያ ያ ያሳዝነኛል። የእኔስ አሁን የቅርብ ጊዜ ነው እና እንጃ ስሜታዊ ሆንኩ። ታማኝ ካንተ የሚጋራ ይመስላል። ታደሰ አሁን የነሳቸውን ለእሳቸው ያለህን ክብር ገልጦ ከዚያ የተረከበው ይላል። እስኪ አሁንም ታማኝን መልሰን እንስማና ሌሎች የሙያ አጋሮች የሚያሉትን አለፍ አለፍ እያልን እንሰማለን። በአሁኑ አጠራር የብሔር ብሔረሰቦች እየተባለ ወይ አደባባዩ የሚጠበቀው ከየት ጀመረ? ማ ጀመረው? እንዴት ከቦታቸው ከዛ ከዋናው ቦታ ላይ እንዴት ተነስቶ ለሀገር አቀፍ መድረክ ለአለም አቀፍ መድረክ በቃ የሚለውን ለአጥኚዎች ለወደፊቱ እንደ ቤት ስራ ልተወው እና ታደሰ ደጋግሞ የሚያነሳቸው ለዚህ ሙያ ግንባር ቀደሙና ዋናው ብሎ የሚያነሳቸው አውላቸው ደጀኔ ከሳቸው የተረከበውና ደግሞ ጫፍ ወደ ላይ ያወጣው እሱ ነው። ስራቸው እና ህይወታቸው ለዚህ ትውልድ ያልደረሰ በሚል በቁጭት የምታነሳቸው ከሳቸው ተረክበ የሚቀጥለው ደረጃ የወሰድከው አንተ መሆንህን ይመሰክራል ታማኝ። ጥናት ይደረግም ሲል ይገፋፋል። እኔ መቼም በእውነት ጋሻውላቸው የሰራው ስራ በአለም ላይ ለዞርንባቸው ያሳየናቸው ትርኢቶች እንዲሁም ለጥቁር ህዝቦች በዓል የእሱ ስራዎች እንዴት እንድትንጸባረቁ በተለያየ አለም ላይ በዓላት ሲከበሩ እየተጋበዝን የሰራናቸው የእሱ ነው። ለረጅም ጊዜ ይዞት የቆየው የእሱ ስራ ነው እና እኛንም አሳደገን ብዬ የምለው እሱ ብቻ አይደለም፣ እሱ ስለፈጠረን እዛ ቦታ ስላደረሰን በየሀገሩ ስንሄድ የተለያየ ዝግጅቶች እናያለን። ያ ዝግጅት የኛንም አይምሮ አብስሎታል፣ ምልህ ለሙያው ብቁ እንድንሆን ረድቶናል። የመጨረሻውን ባንሆን እንደው ምልህ ሀሳብ እንዲሰጠን፣ እንዴት እንደምንሰራ ምን ብንሰራ ጥሩ ውጤት እንደሚመጣ እንደ የተለያዩ ነገሮችን ሰጥቶናል እና ጋሽ አውላቸው ከባድ ከባድ ከባድ በጣም በትልቁ መከበር የሚገባው ሰው ነው። ይሄ እውነት ነው። አሁን ታማኝ ያለውን ስትነግረኝ በጣም እውነት ነው፣ እውነቱ ነው እና ደግሞም የለም እንጂ፣ አሁንም እኮ የለም እና ለጋሽ አውላቸው ምስጋናና ክብሩ ይሁን እላለሁ። ታደሰ፣ በዚህ ቀደም ብዬ በጠቀስኩት ውይይት ላይ አራት የሙያ አጋሮችን ደጋግሜ አንስቻለሁ። እውቋ ሁለገባዋ ኪነ ጥበብ ሰው አለም ጸሐይ ወዳጆው ሌላው የስነ ጽሁፍና የመድረክ ሰው አለማየሁ ገብረ ሕይወት በህዝብ ለህዝብም ጭምር ከአንተ ጋር የሰራውን አቶ ኤልያስ አረጋ በውይይቱ የየበኩላቸውን አንስተዋል። እስኪ በተለይ ስራህን አስመልክቶ የተነገሩትን እናስቀድምና አሁንም ወጋችን እንቀጥላለን። የተለያዩ የሙያ ኃላፊነትና ብቃቱን በምመለከትበት ሰዓት ቀደም ሲል ካሉት ትንሽ ነገር ማከል የምፈልገው ለምሳሌ በውዝዋዜ ዓለም ውስጥ በየትኛውም ዓለም ላይ አንድ አሰልጣኝ ተወዛዋዦቹ ሊሰሩ የሚገባቸውን የጥበብ ድርሻ ነው እንጂ ሌላ ኃላፊነትን መሸፍ አይለበትም። ቀደም ሲል ልክ እንደተነገረው ከመድረክ ሲነሪ ከመድረክ የጀርባ ገጽታ ጀምሮ በአልባሳት፣ በቁሳቁስ፣ በወግቃ ላይ ስራውን የሚሰራው እሱ ነው። ይህ በኢትዮጵያ ነው እንጂ እያንዳንዱ የጥበብ ሙያ ክፍል ክፍል ኖሮት የየራሱ የሙያ ባለቤት አለው። እንደ ሌሎቹ ይሄን ስሩልኝ ወይም ይሄንን ንጥፍ አቅርቡልኝ ብሎ አይቶ አልተለመደም። አንተ መስራት ከሚገባህ የስራ ኃላፊነት ውጪ ሌሎች ባለሙያዎች የሚሰሩትንም ኃላፊነት ወስደህ ትሰራለህ ነው ያለችው ዓለም ፀሐይ። እስኪ ትርኢቶችን ስታዘጋጅ የምታልፍበት መንገድ ደግሞ በመጠኑ አጫወተን። አዎ ይሄ እውነት ነው። ትንሽ መነሻ ሀሳብ ከያስቅ በኋላ እንዴት ልስራው፣ ምን ማያያዣ ታሪክ ይኖረዋል ባክግራውንዱ ከጀርባ ምን አይነት ስዕል ቢኖረው ጥሩ ነው፣ ንቅናቄዎቹ ምን ቢመስሉ ጥሩ ነው። እነኝን እነኝን ነገሮች ጭንቅላቴ ውስጥ በማስገባት በማስታወሻም በመያዝ ነገሩን ከነደፍኩና ከጀመርኩ በኋላ ወደ መድረክ ሰዎች ሄጄ ከመድረክ ሰዎች ጋር እነጋገራለሁ። ሰዓሊዎች ጋር እነጋገራለሁ። የትርኢቱ ባክግራውንድ ሆኖ የሚወጣውን ስዕል ሳህሌዎቹ እንዴት ሊሰሉልኝ እንደሚገባ ሀሳብ ከነሱ ጋር እነጋገራለሁ። ከዛም ደግሞ ያንን አብሬ መሯሯጥ አብሬ ማድረግ መስራት እንዲህ እንዲህ አይነት ነገሮችን ቁጭ ብዬ አልጠብቅም። እነሱ ጨርሰናል እስኪሉኝ እና ሮጥ አለው ሄዳለው ሄናውጡልኝ እያሉ እጠይቃለሁ። እና ያንን በማድረግ እኔም ድካም አይሰማኝም እና በጣም ደስተኛ ነኝ በዛ ሰዎቹም ጥሩ ጥሩ አይዲያ ያላቸው ሰዎች ናቸው። በእውነቱ ሰዓሊዎቹም ያጋጠሙኝ አሁን ህዝብ ለህዝብ ላይ አይቶ እንደሆነ ባግራውንዱ አብሮኝ ክፍለ ሀገር ከለ ክፍለ ሀገር የዞረ ታደሰ መስፍን ነው ሰዓሊው። ታላቅ ሰዓሊ ነው። በጣም ታላቅ ሰዓሊ ነው እና ከሱ ጋር እንዲሁም ሌላ ደግሞ ታደሰ ደምስ የሚባል ካሜራማን አስፋው ነው። መስፍን የሚባል ረዳ ካሜራማን፣ አቶ ላቀው የሚባሉ ፎቶግራፈር፣ እንደ ኩት ውጁሉ አይነት ሙዚቃ ቀራጭ እንዲህ እንዲህ ሆነን ሄደን ይዘን መጠን ምን ይምሰል የሚለውን እየተወያየን ያደረግ ነው። የበለጠ ግን ጥሩ አርጎ ፈጥሮ ይሰራልን። በባክግራውንዱ በህዝብ ለህዝብ ላይ ታደሰ መስፍን የማከብረው ሰው ነው እና በጣም ጥሩ ሰው ነው። ሌሎቹም የትያትር ቤት ውሳኔዎች ሀሳቡን ሰጣቸዋለሁ። ሀሳቡን ይዘው እነሱ ሞር ያበለጽጉታል እና እንዴት እናርገው እንዲናርገው ወይ ይላሉ። ያንን እንግዲህ አብሬያቸው መሮጥ አለብኝ እንጂ እኔ የኔን ስራ ብቻ ሰርጀ ቁጭ ብዬ አልጠብቅም። አንዳንዶች የሙያ አስተያየት ሲሰጡ በስሜት ተመስጠ የምትሰራበትን ሁኔታ ሲገልጹ አትረካም። ጥንቅቅ ያለ ስራ እስኪሆን ድረስ ሁሉ ነገርህን ትሰጣለህ ይላሉ። ፐርፌክሽኒስት እንደሚባለው በአውሮፓውያኑ ባህል የተጠናቀቀ ልዩ ስራ ለመስራት ሁሉ ነገርህን ነው የምትሰጠው። ከሌሎችም እንደዚያው ጥራት ያለው ነገር ትጠብቃለህ ትባላለህ። ይህንኑ አስመልክቶ የተሰጠ አስተያየት ላሰማህና ውይታችን እንቀጥላለን። ስለ ታደሰ እኔ ታደሰ ብየው አላውቅም። ታዴ ነው፣ አብዛኛው ሰው ታድዬ ነው የሚለው። ይሄን ደግሞ በምንም ግፊት ሳይሆን ሁሉም ሰው በራሱ ከውስጥ በሚመጣ ስሜት ያገኘው ስም ነው። ፍጹም ጥሩ ሰው ነው። ፍጹም ጥሩ ሰው ተብሎ በእኔ መለኪያ ሰው ጥራ በባል የመጀመሪያው ታደሰ ነው የሚሆነው እና የዛኑ ነው ያህል የጥሩነቱን ያህል የመድረክ ባህሪው ደግሞ የተለየ ነው። በጣም ሩህሩ ነው። በጣም አልቃሻ ነው። በጣም ሰው መርዳት ይወዳል። ከራሱ በላይ ለሰው ያስባል። በጣም ትሁት ሰው ልክ በተመሳሳይ ደግሞ መድረክ ላይ ይሄ ሁሉ አይኖርም። ስራው ላይ ዲሲፕሊን ነው። ማንም ይሁን ማንም በስራ ህግጋት ውስጥ ለማንም ምህረት የለውም። እንግዲህ ታማኝ ምስክርነቱን ግልጽ በሚታይ በግል ጠባይህ የሚያወዳድርህ እንደሌለ ገልጾ ስራ ጋር ሲመጣ ግን ምህረት የለህም ነው የሚለው። አይ ይሄ እውነት ነው። ምን ጭንቅላት ውስጥ የምታስበው ያንን ስራ ሰርጬ ህዝብ ጋር ደርሶ ህዝብ የሚሰጠውን አስተያየት በአይምሮ እያሰብከው ነው የምትሄደው። ዛሬ እዚህ ደርሻለሁ፣ ነገ እንዲሆናል ተነገ ወዲያ ሲያልቅ ህዝብ ያየዋል፣ ህዝቡ ይረካል ወይ እና ሰርቼም አልቆም ህዝብም አይቶ ቢሆን ልክ አለመሆኑ ይገባኛል። እንደው መቀየር ነበረበት መሻሻል ነበረበት። አንዳንዴ የፕሮግራም መጣበብ ይመጣል፣ ቶሎ ይቅረብ ይባላል። ያው የእኛን ሀገር ታውቀዋለህ። ሱሪ በአንገት እንደሚባለው ነው። በአስቸኳይ ይቅረብ ነው፣ በአስቸኳይ እንዲሆን ነው። የጥናት ጊዜና የልምምድ ጊዜውን ከምንም አይቆጥሩትም እና ያ ያ ያበሳጨኛል፣ ያ ያጎዳል። ግን ተሰርቶ ሲያልቅ እኔ አረካም በነገሩ። ግን ሰው ሲደሰት ሳይ ደግሞ ለራሴም ይደንቀኛል። እዚህ ጋ ችግር አለ፣ ግን ይህን ችግር አይተው እንዴት አደነቁት እንዴት አመሰገኑ ብዬ ራሴ የምገረም ነበረ። ታማኝ ብዙውን ነገር በቅርብ ለሚያይ የተናገረው እውነቱን ነው። ታማኝ በቅርበት ከሚያውቁ ባለሙያዎች በጣም ሌላ በቅርበት የሚያውቅ ባለሙያ ላምጣ። በተለይ ቀደም ብለህ ጠቀስ ያደረግከው ብዙም የተባለለት ምናልባትም ብዙም ያወያይ የሚያነጋግረን ህዝብ ለህዝብን በተመለከተ አብሮህ ረጅም መንገድ የተጓዘ የሀገር ፍቅር ባለሙያ ሳለ አንተ ጋር ሊገናኝ ብሔራዊ ቲያትር የመጣባትን ቀን የመጀመሪያውን ቀን ያስታውሳል፣ እንዴት እንደተዋወቀ በእለቱም በመድረኩ ላይ ያስታውሷል። በቃለ መልሳችንም አንስቶታል። እያነሳ ያለሁት ኤልያስ አረጋ የተባለውን የሙዚቃ ባለሙያ ነው። የእሱን ድምጽ እንስማና ወጋችን እንቀጥላለን። እዚህ ሀገር በቆየሁባቸው ጊዜዎች አብዛኛውን ነገር እንደው በምኞት ነበር ያሳለፍኩት ማለት ይቻላል። ምክንያቱም ከዚህ ሀገር ጥሩ ጥሩ ነገሮችን ኢትዮጵያ እንደ ዛፉ ሳይቀር እንደው እንደ ሄዶ ኢትዮጵያ ቢሆን ምናምን የሚል ምኞት ነበረኝ። ከዛ ውስጥ አንዱ ምንድን ነው ለኪነ ጥበብ ባለሙያዎቻቸው ያላቸው አክብሮት፣ በተለይ ደግሞ ብዙ አስተዋጽኦ ላደረጉት ሰዎች በተለያየ ጊዜ የምስጋና እንትን ያዘጋጁላቸዋል፣ ፕሮግራሞች ያዘጋጁላቸዋል። ለምሳሌ እንደነ ሳሚ ደቪስ ጁኒየር እንደነ አሪታ ፍራንክሊን ወደ መጨረሻ ጊዜያቸው ላይ በጣም ሁሉንም እያከበሯቸው ነው የሄዱት። በዝም ብሎ የታለፈ ሰው የለም። እኛ ሀገር ግን እንዲህ ያህል ነገር አልተለመደም። ይሄ አሁን ባለፈው አዘጋጆቹን እጅግ አድርጌ ያመሰግናሉ። ለምሳሌ ዓለም ፀሐይ ለባይ ሌሎቹንም ይህን ሀሳብ በማምጣታቸው ራሱ ናፊስ ትልቅ ስራ የሰሩ ሰዎች መታወሻ እንዲኖራቸው ማድረጉ ማሰቡ ራሱ በጣም ትልቅ ጅማሬ ነው። ብዙዎቹን አጥተናቸዋል። ከባድ አስተዋጽኦ ያደረጉት ባለሙያዎች የሉም አሁን። በእርግጥ በዛ እናዝናለን፣ ግን የመጀመሩም ቢሆን በጣም ጥሩ። እንደሰማኸው ሙያ አጋርህ ኤልያስ አረጋ በዕለቱ ለአንተ ክብር በተሰናዳው ያደረበትን ስሜት ነው የገለጸው ከሚያውቀው ከሚኖርበት አገር ባህልም ጋራ የኢትዮጵያን እያነጻጸረ ለረጅም ጊዜ የነበረውን ቅሬታ መልስ የሰጠ አድርጎ ነው የወሰደው። ኤልያስ ታዲያ ድም ጠቀስሻ አርጌዋለሁ ከመጀመሪያ ትውውቃችሁ ከሀገር ፍቅር መጥቶ ብሔራዊ ቲያትር ሲያገኝህ የነበረውን ነገር ያስታውሳል። በጋራ ለምሰሩ ስራ አስጠርተኸው ሊያገኝህ የነበረውን ጊዜ ታስታውስ ይሆን? አዎ ምንድን ነው የሀገር ፍቅር ማህበር አንድ ዝግጅት ይዞ መጥቶ በቀዳማዊ ኃይለ ስላሴ ቲያትር ትርኢት ሲሰራ ይሄ ልጅ ማዕከላቸው ቁጭ ብሏል። አንደኛ ወጣት ነው፣ ሁለተኛ ብዙም የቆየ አይደለም፣ አዲስ ነው። ግን ባንዱን ይመራል ከኋላ ሆኖ ግራና ቀኝ እንደዚህ ይመራል። በጣም እየተደነቅኩ ነበረ ማየውና ፕሮግራሙ ሲያልቅ ስጠየቅ አዲስ ልጅ ነው ጎበዝ ነው በቃ ምናምን ነው አሉኝ። እንደገና ቆየውና ድጋሚ ሌላ ቀን እንደዚሁ የሆነ ትርኢት ሲያቀርቡ አየሁት። ከእሱ ጋር መስራትም በጣም ፈለግኩኝ። ያው የሆነ ዝግጅት መጣ እና እሱ እንዳለው ልክ ተጠርቶ መጣ። ተገናኘን እና ሀሳብ ለሀሳብ ተለዋወጥን። ኤልያስ በጣም ጎበዝ ሰው ነው፣ በጣም በጣም ቅን ሰው ነው እና በእውነት ደግሞ ትልቅ ተሰጥኦ አለው። በጣም በጣም በጣም እንዲሁ ቀልጦ መቅረቱ ያሳዝነኛል። ትልቅ ተሰጥኦ አለው በጣም እኔ አሁን ህዝብ ለህዝብ ላይ ስንሰራ በእውነት ሙላቱ የሌለበት እጅ የማናግረው እሱን ነው። እንዲህ አድርግልኝ፣ እዚህ ጭምርልኝ፣ እዚህ ቀንስልኝ እለው ነበር ና በጣም ማከብረው ሰው ነው። እዚህም ከመጣው በኋላ አብረልን አብረን ልንሰራ ሞክረናል። ጀምራችሁ ነበር እንደ ግን ያው ሁኔታዎች አልተሟሉም እና በዚህ አይነት አልተሳካም። እዚህ ሀገር ትርኢቶች ማሳየት የቱን ያህል እንደሚከብድ ይታወቃል። የተጠናከረ ማህበረሰብ ይጠይቃል፣ ድጋፍ ይጠይቃል። እርግጥ ብዙ ባለሙያዎች አላችሁ፣ ያለው እድል በኖረ ብለት ትመኛለህ። እውነት ታደሰ ከሙያህ ጋር የተያያዘ ይልቁንም ደጋግመን የምናነሳው ህዝብ ለህዝብ የተመለከተ አነጋጋሪ ጉዳዮችንም ጨምሮ እንነጋገራለን በሚቀጥለው ፕሮግራማችን። ዛሬ ታዲያ ለስንበት እንዲሆነን ወደ ሙያ አጀማመርህ ልብሰድህ። የመጣህበትን የተለየ መንገድ ያህል አጀማመርህ የተለየ ቀለም አለው። ድንገት የጀመረ ይመስላል። የቤተሰብ ታሪክህን የህይወት ታሪክህን የሚተርክ ጽሁፍ ላይ እንደ ተመለከትኩት ከሚዛን ተፈሪ ወደ አዲስ አበባ ትመጣለህ። አዲስ አበባ የአንደኛ ደረጃ ትምህርት ቤት ትጀምራለህ። የሺ ዘጠኝ መቶ ሀምሳ ሶስቱ የታህሳስ ግርግር የሚባለው የመንግስት ነዋይና የግርማሜ ነዋይ የመንግስት ግልበጣ ሙከራ ትምህርት ቤቶችን እንዲቋረጡ ማድረጉን በአጋጣሚ በዚያን ጊዜ ቤተሰቦችህን ቤት ተከራይተው የሚኖር አንድ ወጣት አስር አለቃ የአስር አለቃ ታምሩ ወደ ኮልፌ ፖሊስ ሙዚቃ ክፍል ሲሄድ ይዞ እንደሄደና ታሪክም በዚያች ቅጽበትና ቦታ እንደጀመረ ይተርካል። እስኪ ያጫው ተንገፋ አድርገ ኋላ በሰፊው የሙዚቃ ህይወት መንገድህን የምንቃኝባቸው ሀሳቦች ይኖሩናል። ሁለገቡን የጥበብ ሰው ለጊዜው አመሰግናለሁ። አድማጮች፣ ከታደሰ ጋር የጀመርነው ወግ አልተቋጨም። በሚቀጥለው ፕሮግራማችን እንመለስበታለን። your I've never the world. i

ከጠገቡት እግሩም ለዛ ካላቸው የጥላሁን ዜማዎች አንዱን ነበር የሰማ ነው። ወደ ተከታዩ ፕሮግራማችን ስንሻገር የሀያ ሀያ ወጎች፣ ህልሞችና እቅዶችን እናገኛለን። በቀደመው የራዲዮ መጽሔት ዝግጅታችን ጀመር ያደረግነው ወግ ነው በአሜሪካ ድምፅ መጨረሻ ቀኑ በመሸኛው ዕለት በነበረን የስንብት ወግ ላይ ተዋውቃችሁታል። የአሜሪካ ድምፅ የዲጂታል ክፍል ባልደረባ ነው። ስለ ዲጂታል ሚዲያ፣ ስለ አሜሪካ ድምፅ ቆይታውና ገጠመኞቹ፣ የሥራ ሕይወት ታሪኩን ያወጋን ወጣት ለቀጣይ ትምህርት የአሜሪካን ድምፅ የዲጂታል ክፍል ተሰናብተው ከሚሄዱ በፊት በርከት ያሉ ሥራዎችን ሰርቷል። ተፈራ ግርማ ተፈራ ተፈራ ባለፈው ሳምንት እልባት ካደረግንበት ነው የምንጀምረው። ስለ ጉዞ፣ ስለ እቅዶች፣ ከተለማማጅ ተማሪነት አንስቶ በአሜሪካ ድምፅ ውስጥ በተለያዩ የስራ መደቦች፣ የተለያዩ ክፍሎች ውስጥ በአጭር ጊዜ ውስጥ ብዙ ስራዎችን የመስራት እድል ያገኘ ብዙም የትምህርት መንገዶችንም በስራ ላይ ያሳለፍክነህ እና ስለ እሱ ተጫውተን ነበረ። ወጋችንን የቋጨ ነው። እስኪ ስለ ቤተሰብ ሕይወት፣ ምናልባትም ለአንተ በዚህ መንገድ መምጣት ወላጆችህም ሚዲያ ሰዎች ስለሆኑ የእነሱም አስተዋጽኦ ይኖረዋልና እንዴት ነው በሚል ነበር አጀማመርህን መልከት ያደረግነው። ወደዚያው እናምራ። እናትህ ገነት ምትኬ በኢትዮጵያ ሬዲዮ ሰርታለች፣ አሜሪካ ድምፅም ለተወሰነ ጊዜ የጤና ፕሮግራሞችን ታዘጋጅ ነበረ። አባትህ ዛሬ በህይወት እንደሌለው አውቃለሁኝ አቶ ግርማ ተፈራ የስምህ አጠራራሱ ተፈራ ግርማ ተፈራ ነው። እስከ አያት ድረስ እስኪ ባጭሩ ንገረን። ምናልባትም የቤተሰቦችህም መንገድ ከሚዲያ ጋር እንድትቀራረብ ይረዳ ይመስላል። የራስህ ነገር እንዳለ ሆነው ይመስላል። እንዳጋጣሚ ሆኖ እኔ አክቹሊ ወደ ሚዲያ አለም ስገባ ያው እነሱን ስራ በደንብ ባላቆም ልጅ ስለሆንኩኝ በጽሁፋቸው እንደዛ ቤት አካባቢ ሲኖር ወይ ደግሞ በየቀኑ ጠዋት ላይ ጋዜጣ ለሚያነቡት እና ለእኛም ትንሽ ተርፈን ነበር ከስፖርት ጀምሮ ነገር በዛ እድሜ ይገባ ነበረ ምን ያህል እነሱ ስራውን በጣም የሚያከብሩት እንደነበር በራሴ ስገባበት እንደዚሁ። በኳስ ነገር ነው የገባውበት። የኳስ ቪዲዮዎች ኦንላይን ኤዲት ማድረግ ጀምረ ምናምን ለመጀመሪያ ጊዜ እንደውም፣ እናቴ እዚህ ምላልከው የጤና ፕሮግራሞች ሲሰራ ለምን አትመጣም፣ አንድ ቀን ዝም ብለህ ቢሮውን ለማየት ምናምን ትለኝ ነበር። ትምህርት ቤት ነበር ከዛ ጊዜ ተማሪ ነበርኩኝ። ሀይ ስኩል ጨርሼ ወደ ኮሌጅ የገባው ነበር። ሀይ ስኩል እዚህ ነው የጨረስከው? ስንተኛ ክፍል ሆነ መጣ ወደ ዩኒቨርሲቲ መጣ። ትንሽ የመደራረብ ነገር ያለ ይመስለኛል፣ ግን እዛ ልክ የማትሪክ ፈተና ከአስራ ሁለተኛ ክፍል ወደ አስረኛ ክፍል ተለውጦ አስረኛ ክፍል የገባው አካባቢ ነበር ወደዚህ የመጣሁት ከዛ እዚህ ስገባ ደግሞ ወደ ዘጠኝ አስር አካባቢ መሀል ላይ ነገር ነው የገባሁት እና ከዛ ነው የጨረስኩት ትምህርቴን እዚህ ስለዚህ ሁለት ዓመት ተኩል ያህል ተምሬያለሁ እዚህ የአሜሪካ ሃይስኩል ውስጥ ማለት ነው አሁን የለም እንጂ አንድ ሰሞን ኢትዮጵያ ቴሌቪዥን ኔትወርክ እነዛ ተብሎ ቢሞከር ይቻል ነበር እዚህ ያኔም እንደዚሁ እንደሰራሁት እንደ ኢንተርን ቪዲዮ ኤዲት ማድረግ ምናምን ሞክሬ ነበር ግን የሚዲያ አለሙ በቃ እንደዚህ ያኔ ገና ዩቱብ ምናምን መፈጠር የጀመርበት ጊዜ ነው እና አላየሁትም እድገቱን። እና ለዛም ነው አሁን በጣም ሚስበኝ ይመስለኛል። እንደ ትልፍ ጊዜ በጣም ወድጄ የምሰራው ነገር ነው። ግን መጨረሻ ላይ ነው እንደውም በቃ እሺ ብዬ አንድ ቀን ሁሌም ያው ሰመር ለሞለ ክረምት ስትመለስ ጓደኞች አሉ፣ የራስ የምትፈልጋቸው ነገሮች አሉ እና አይ አንድ ቀን ሄዳለሁ በቃ። ግን ቪኦኤ እኔ እኮ ብዙ አላውቀውም ምናምን ነገር እያልኩ ነበር፣ ከሩቅ ነበር እንደማውቀው እና ከዛ አንድ ቀን መጣሁ፣ ኢንተርንሺፕ ጀመርን እና ያኔ በቃ ገባኝ ምን ያህል ስራ አይመስልህም ሰአቱም በጣም እና አይ ቲንክ በጣም እዚህም ቤት ብዙ ሰዎች የተግባባውትን በዛ ነው ስራ ስለማይመስለኝ ስጠየቅም እሺ ነው ወዚ አካባቢ እና ብዙ ሳትታጠፋልህ በስራ ላይ ደስ እያለህ ቁጭ ብለህ ሳታስበው አምሽተህ ትመለሳለህ ቤት እና ትንሽ እንደውም ስራ ጥሩ ነው የምለው የምትወደው ነገር ስለሆነ ነው እንጂ ባይመችህ እኮ ምን ደሞዜ ነው ብለህ ቤት ትመለሳለህ አይደል ስለዚህ በጣም የሚስብ ነገር አለው እና ኦቨር ታይም ማነበውም ጽሁፍ ስለዛው መሆን ጀመረ። ስለ ሚዲያው ና ቴክኖሎጂ አንድ ላይ ቴክኖሎጂም ትልቅ ኢንትረስት ነበረኝ እና እንደ ብዙ ሴክተሮች እንደምውም አይ ቲንክ ቀዳሚ ኤፌክት የተደረገው ሚዲያ ይመስለኛል። ስለዚህ ትራንስፎርሜሽን አፕን ሲያደርግ መሀል ላይ መሆን ደግሞ ይረዳል በጣም። እና ልነ ፌስቡክም በጣም ስናደንቃቸው አሁን ደግሞ ትንሽ ትችት ሲደርስባቸውም ያንን ማየት ደግሞ አጭር ጊዜ ነው ባይ ዘ ዌይ ይከብደኛል። እኔ እንደ መሸኛ ተብሎ እንኳን ስጠራ እዚህ እነ ሰለሞን ክፍሌ እነ አዲሱን የሸኘ ቤት ከእድሜ አንጻር ነው እንጂ እዚህ ብዙ የሰራሁት አንተ እየተመላለስክ ነው የሚሸኘ ልማድ ያደረኩት እኔማ በጣም እና እንደዛ ለማለት ነው። አው የቤተሰብ ኢንፍሉዌንስ አለበት። በተለይ ከጀመርኩ በኋላ ነው። ያኔ ደግሞ ሲሪስ ሞሰር ስትጀምር ምን ያህል እነሱ ሰርተው እንደነበር ሟንተስ ምን ያህል ልትወስዶ እንደምትችል ይህንን ስራ ያው ያደረገዋል ማለት ነው። ስለዚህ ሆፕፉሊ፣ በቤተሰባችን ሁሌ አንድ ጋዜጠኛ አንድ ደግሞ ወደ ውትድርና የገባ ሳለ ይባላል። በሌቭል ያህል አንዳንድ እየወሰድን ነው። ስለ አባትህም እስኪ በመጠኑ ንገረን። አባት ትንሽ ቀደም ይላል። በህይወት ካለፉ አመታት ተቆጥረዋል። እስኪ ንገረን ስለ አባትህም፣ የሚታወቁ በሚዲያው አካባቢ የሚታወቁ ሰው ናቸው። እንግዲህ ማቃት ታሪክ አጠርደህ እንዳልኩ ብዙም ስላት ሰማጠይቀን አልደረስኩባቸውም። ግን ማውቀው ነገር አንድ ሁሌ የምንትማይለኝ ኢንቨስቲጌቲቭ ጀርናሊዝም በተወሰነ ሌቭል ኢትዮጵያ ውስጥ መጀመሪያ የሰራው እሱ ነው ሲባል ሰማለሁ። ለምሳሌ የት እንደሰሩም ንገረ። አሁንም ምፈልገው አንድ እንደውም እናቴ ትለኛለች፣ ኮፒ ቢገኝ ትለኛለች። አንድ መጽሔት ጀምሮ ነበረ የዛሬ ስንት ዓመታት የተዘጋ መጽሔት ማለት ነው። በነበረው ሁኔታዎች ታስታውሳለህ መጽሔቱን ስም ጸደ ወይ ጸዳል መሰለኝ። እና እንደም በጣም ሪስክ ስለሚወስድ እና በብር ስም ይጽፍ ነበር። ስሙን ባስታውሰው ደስ ይለኛል። ትንሽ ማወቅ ያለብት ታሪኮች ናቸው። ግን በተለይ ደግሞ ርሊዮን ስለ አዲስ አበባ ላውንድሪዎች እና ስጋ ቤቶችን አስቅኝ አስቅኝ ሪፖርቶች ሰርተው ላውንድሪ ተብሎ ለምሳሌ በእጃቸው የሚታጠብ አይነት ነገር እና ትልቅ ኮንትሮቨርሺያል የሆነ አዲስ አበባ ውስጥ ያገር የምርመራ ጋዜጠኝነት እንደዛ ነው። ማት አድርገው ፈልገው ፈልፍለው። አዎ በዋናነት ጋዜጣ ላይ ነበር የሚሰሩት ወይስ ሬዲዮ ጣቢያ ውስጥ ነው? አንድ ሚኒስቴር ውስጥ ሰሩ ነበር። ምን እንደሚባል ሚኒስቴር ይቅርታ። አንተ ልጅ እያለህ ነው ያረፉት? ትንሽ ልጅ አዎ ሜቢ አስር አስራ አንድ አካባቢ እንደዛ ልበል። አንተ 11 ዓመት ቅድሜ እንዳልኩ ከስራው ሳይሆን ብዙ ትዝ የሚለኝ እንደዚህ ጠዋት የምናደርጋቸው አክቲቪቲዎች ምናምን ነው። ጠዋት ተነስተን ጋዜጣ በልጅነት የማንበብ የጀመርኩት አሁንም አንዳንዴ አማርኛ እንዴት ነው የማይረሳ ምናምን ሲለኝ ሰው አሪፍ ሆኖ አይደለም፣ ግን ያኔ በጣም እንደው ከእድሜያችን በላይ የሆኑ ነገሮችን ራሱ እነሱ አንብበው እንደጨረሱ ጋዜጣ ወደኛ ነበር የሚመጣው። ስለዚህ እናትና አባት እናትና አባት ጠዋት ላይ ትምህርት ቤት ሲያደርሱን አቁመን ትንሽ ቡና ምናምን እንይዝ ነበር እና ያኔ ትዝ የሚለኝ እኔ ወንድሜ ከኋላ ተቀምጠን እነሱ ከፊት ለፊት ጋቢና ቆጭሎ መጀመሪያ ስፖርት ይላክልናል ከዛ ስፖርት ከጨረስን በኋላ ያው እነሱ ያነቡና ሲነጋገሩም እንሰማቸዋለን። ምንድን ነው እንደዚህ የሚያነጋግራቸው ብለን ምንም በማይገባን ዜና እናነብ ነበር እና አይ ቲንክ እሱ እሱ ትንሽ ኢንፍሉንስ እንዳደረገኝ አውቃለሁ። ቀጥሎ ደግሞ በቱሪዝም ኮሚሽን ፈረንሳኛ አስተማሪም ሆኖ ነበር። የፈረንሳይኛው ከዚያ የመጣ ይመስለኛል። ስለዚህ ያው ሊሴ እንድማር አሚ ትልቅ እድል ነው የሆነው እና እንደዛ እንደዛ እንደሆነ አውቃለሁ። ከዛ ውጭ ግን በቃ በጣም ጥሩ አባት እንደሆነ ትዝ ይለኛል። ሰዓቱ ከእኛ ጋር እንደነበር ኳስ ሜዳ እና አሁን ስታስበው ነው ትንሽ አድገህ ምናምን እንደ ምን ያህል ሰዓት ቢኖረው ነው ከአንተ ጋር እንደዚህ ይመጠላል ለጊዜውን ስፔን ሚያጠፉት እና እንደሱ እንደሱ ይ ነገሮች ትዝ ይሉኛል። ወደ ስራ አለም ብዙ አልገባውበትም፣ ግን አው እናቴም ጽሁፍ አብረው እንደሚጽፉ እንደነበር ትነግረኛለች። በተለይ ደግሞ የእሱ ቋንቋ አጠቃቀሙ በጣም አሪፍ እንደነበር እና እንደዛ እንደዛ ነገሮችን ነው ማስታወሰው። ተፈራ ግርማ ተፈራ፣ ረጅሙን መንገድ ልትጀምር ነው። አንተ ግን አጠር አድርገህ ፈጠን ብለህ እንደምትመለስ አምናለሁኝ ከጠበቃችሁና እዛቱን አጥፍተ ትምህርትን ጨርሰ ስንገናኝ በሰፊው እናወራለን። ከዚያ በፊት ግን ለአድማጮች ቃል እንደገባሁት ቴክኖሎጂ ነክ የሆኑ ዲጂታል ሚዲያውን የሚመለከቱ ጉዳዮች ላይ አወያይ፣ አነጋጋሪ የወደፊት አቅጣጫን የሚመለከቱ ርዕሶች ላይ መልሼ በራዲዮ መጽሔት እንደማገኝ ተስፋ አድርጋለሁ። ለአሁኑ አመሰግናለሁ። እግዜር ስጥ ስጥ በጣም የአዲስ አበባውን መስኮት መከፈት ለምትጠባበቁ አድማጮቻችን ታዲያ አሁን የንጉሴ አክሊሉ መስኮት የሚከፈትበት ነው ሰዓቱ። ባለፈው የራዲዮ መጽሔት ዝግጅታችን በዜና ንባብ ወቅት በተፈጠረ ስህተት የዜና ንባቡ ከተመደበለት ሰዓት በላይ በማለፉ የራዲዮ መጽሔት በወጉ በተሰናዳበት ጣዕም እስከ መጨረሻው ሊቀርብ አልቻለም። በዚህም ሳቢያ የንጉሴም ምጥን ቅንብር ሙሉን መሄድ ሳይችሉ ከቀሩ ዝግጅቶች ውስጥ ነው። ንጉሴ ታዲያ ለምሽቱ ከአንድ የትምህርት ባለሙያና የሙዚቃ አዋቂ ጋር ያደረገውን ቆይታ ነው ይዘው የቀረበው። ወደ ዝግጅቱ አሉላ በቅድሚያ የአስራ አምስት ቀን ሰላምታዬ ለአንተና ለአድማጮቻችን ይድረስልኝ። የዛሬ እንግዳዬ ተባባሪ ፕሮፌሰር ዶክተር ውቤ ካሳዬ ነው። የትምህርት የሙዚቃና የዜማ ሰው ነው። ፒያኖውን ያንቀባርረዋል። መሰንቆውንና ክራሩን ይደረድረዋል። ድጓና ጾመ ድጓውን ተምሮ ከጫፍ እስከ ጫፍ ይወጠዋል። በዘመናዊው ትምህርት ዶክትሬት ማዕረግ ላይ ደርሶ በመንፈሳዊው ዜማ ቤት ገብቶ ሰላም ለኪ ብሎ ጾመ ድጓውን እና ድጓውን መዝለቅ አራት ሰው ሞተ ተቀበረ። ዛሬ ድጓ፣ ጾመ ድጓ፣ መዋሥዕት፣ ዝማሬ ተብሎ ነበር። ከዚህ ቀደም አንድ የዜማ መምህር በሞተ ጊዜ ተባባሪ ፕሮፌሰር ውቤ ካሳይ እስኪ እንደው በቅድሚያ ውይይታችንን በዘመናዊው የሙዚቃ ትምህርትህን ጀምር። የሙዚቃ ስሜት ነበረኝ። ሁለተኛ ደረጃ በነበርኩበት ጊዜ ያሬድ ሙዚቃ ትምህርት ቤት ገባሁኝ። ከዛ እዛ ትምህርት ቤት ስገባ ትኩረቱ ለዘመናዊው ሙዚቃ ነው እንጂ ለባህላዊው ሙዚቃ አይደለም። እርግጥ ባህላዊ ሙዚቃ ትምህርት ይሰጣል እዛ ነገር ግን የቅዱስ ያሬድን ዜማ በተመለከተ በጣም አነስተኛ ነው እዛ የሚሰጠው እንደ ስሙ አይደለምና፣ ይሄ ይቆጨኝ ነበረ። ዩኒቨርሲቲ ከገባሁም በኋላ ይቆጨኝ ነበር። እንግዲህ እግዚአብሔር ፈቀደና በአታ ገብቼ እንድማር ሆነ። አዎ። መጀመሪያ ግን ያሬድ ትምህርት ቤት ገብተህ ምን አጠና? ያሬድ ሙዚቃ ትምህርት ቤት ገብቼ ሜጀሬ ፒያኖ ነበረ። ባህላዊም በተመለከተ ማሲንቆ ተምሬያለሁ። ባህላዊ ዳንስም እንደዚሁ አንድ ባዳሽ የሚሉት ነበረ፣ እሱን ተምሬያለሁ። እንግዲህ ትኩረቱ ጎላ ብሎ አልተሰጠውም እንጂ አንዳንድ እንቅስቃሴዎች ነበሩ። አሁን እንዳልኩት ባህላዊ ዳንስና የባህላዊ ሙዚቃ መሳሪያዎችን መጫወት ያ ተካቶ ነበር። ነገር ግን ሰፋ ባለ መልኩ የቅዱስ ያሬድን ስራዎች በተመለከተ እራሱን ችሎ መጠናት ሲገባው ያ አልተደረገም እና እንደምሳሌ እንደ ምሳሌ ልጠቅስ የምችለው ሊቀጠበብ ታክሊ ለብርሃን ወልደ ቂርቆስ ጥቁሩን ዱጓ እንግዲህ የመጀመሪያውን በህትመት የወጣውን ዱጓ ከጻፉት አንዱ የበዛ ትምህርት ቤት የአማርኛ ትምህርት አስተማሪ የነበሩ እሳቸው ሊቅ ናቸው። በተለይ በዱጓ ሊቅ ናቸው እና በዛ ጊዜ እንግዲህ እሳቸው አማርኛ ነው እንጂ አስተማሩን የነበረው የቅዱስ ያሬድን ዜማ ብዛም አላስተማሩንም። ስለዚህ እኔ ከነክነ የነበር ከጊዜ በኋላ አንዱም የቅዱስ ያሬድ ዜማ ትልቅ ስራ ነው፣ ከማንም በላይ ነው፣ ልናስፋፋው የሚገባን ስራ ነው እና ያይቆጨኝ ስለነበረ እግዚአብሔር ፈቅዶ ወደዚህ ለመግባት በቅቻለሁ። ምን ምን አጥንተ በምን ሙያ ተመረክ? በፒያኖ ነው የተመረኩት። በፒያኖ ነው የተመረኩት። ማሲንቆ እንማራለን እንግዲህ እሱም እንደ ማይነር መውሰድ ይቻላል እንደ ሁለተኛ ከዛ ወደ ምን አይነት ትምህርት ክፍል ሄድክ? ከዛ በኋላ ትምህርትህን እንዴት አረክ? እስቲ የተማርካቸውን ትምህርቶች አስረዳኝ። እንግዲህ እዛ ትምህርት ቤት በነበርኩበት ጊዜ የሙዚቃ ትምህርትና የአካዳሚክ ትምህርት ይሰጥ ነበረ እና በአካዳሚውም ምንም አለልም ነበርና አስራ ሁለተኛ ክፍልን እንዳለፍኩኝ ከዛ በኋላ ወደ መምህራን ትምህርት አካዳሚ አካዳሚ ፔዳጎጂ የሚባለው ባህር ዳር በሚገኘው እዛ ገብቼ ትምህርቴን ጨረስኩኝ መምህር ሆንኩኝ ከዛ በኋላ የስርዓተ ትምህርት ዝግጅት ጥናትና ምርምር ኢንስቲትዩት ውስጥ እዛም ገብቼ በስርዓተ ትምህርት ኤክስፐርትነት ለሀያ ሁለት አመት ሰራሁ ከዛ በኋላ አዲስ አበባ ዩኒቨርሲቲ እንደገና ገብቼ አሁን ያለሁበትን የስነ ትምህርትና ስነ ባህሪ ኮሌጅ እዛ ውስጥ የመማርና የማስተማር ትምህርት ክፍል ውስጥ አሁን በመስራት ላይ በማስተማር ላይ በምርምር ላይ ይገኛለሁ። ለዛሬ አመሰግናለሁ፣ ተባባሪ ፕሮፌሰር ዶክተር ሩቤ ካሳይ። የዛሬ አሥራ አምስት ቀን የተዋህዶ እምነት ተከታዮች አብይ ጾም የሚገባበት ስለሆነ ከቃል ትምህርቱ ከድጓና ከጾመድጓው ድጓው ታዜምልናል። የዚያ ሰው ይበለን። እኔም ንጉሴንና እንግዳውን አመሰግናለሁ። አድማጮች፣ አሁን ከራዲዮ መጽሔት ተከታታዮች ከደረሱን መልእክቶች አንድ ሁለቱን ላሰማችሁ። ያ ሀያ በሚል በጀመርከው ዝግጅትህ የአሜሪካ ድምፅ የአፍሪቃ ዋና ክፍሉን ዲሬክተር አቶ ንጉሴ መንገሻንና ባልደረባህን ወይዘሮ ትዝታን ጋብዘህ ያደረግከው ውይይት ግሩም ነበር ሲሉ አድናቆት የታጀበ አስተያየት ያደረሱን አቶ ባንታለም ይሁነኝ የተባለው አድማጫችን ናቸው። ስለ ራዲዮ ጣቢያችሁ ውጥኖችም ሆነ ስለ ኢትዮጵያ መገናኛ ብዙሀን መዝቀጥ የእሳቸው አነጋገር ነው፣ የተወያያችሁት ጠቃሚ ትምህርት የሚቀሰምበት ነበርና እንዲህ ያሉ ዝግጅቶችን ደጋግማችሁ ማቅረባችሁ ትርጉም ያለው ለውጥ ያመጣልና ግፉበት ብለዋል አቶ ባንታምላክ። እናመሰግናለን። ሁለተኛውን ክፍል ግን ላገኝ አልቻልኩም ሲሉም አክለዋል አቶ ባንታምላክ አምላክም። ሆኑ ሌሎች አድማጮቻችን የውይይቱን ሁለተኛ ክፍል በድረ ገጻችንና በፌስቡክ ገጻችን ላይ ታገኛላችሁ። የጋዜጠኞች የጠረጴዛ ዙሪያ ውይይታችንም አቶ ባንታምላክ አምላክ እንዳሉት በመሰል ርዕሶች ላይ እንደ አስፈላጊነቱ መስራቱን ይቀጥላል። የወጣቱን የዲጂታል ባለሙያ እንግዳህን የቀድሞ ባልደረባህን ቃለ ምልልስ ወድጄዋለሁ ያሉን ደግሞ ሀሊማ የተባሉ አድማጫችን ናቸው። የአባታቸውን ስም አልጻፉም። አድማጫችን ሀሊማንም እናመሰግናለን። እግዜር ይስጥልን። ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳይ ዙሪያ እንደ ቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን የዛሬውን ግን በዚሁ ልንቋጭ ነው። Unique, you're the light, you're the night, you're the color of my blood, you're the cure, you're the pain. ለደህናደሩ ስንብት፣ ታዲያ ከማጠቃለያ ዜና ንባቡ በኋላ እመለሳለሁ። እስከዚያው ከምትሰሙት ከኤሊ ጎልዲንግ ላሚ ላይክ ዩ ዱ የተሰኘ ስልት ጋር ምተዋችሁ። So love me like you do, la la. Love me like you do, love me like you do, la la. Love me like you do, touch me like you do, ta ta. Touch me like you do. What are you waiting for? Fading in, fading out, on the edge of. አሁን የዜና ማጠቃለያ እናንባለን። ቤኒ በተባለው የኮንጎ ዲሞክራሲያዊ ሪፑብሊክ ክልል ሌላ 12 አስከሬኖች መገኘታቸውን ፖሊሶች ዛሬ ገልጸዋል። ከሁለት ቀናት በፊት ሚሊሻ በከፈተው ጥቃት ስምንት ሰዎች ሲሞቱ 20 ሰዎች የገቡበት እንዳልታወቀ ተገልጾ ነበር። ቻይና ላይ እስከ ትላንት ማታ በነበረው ጊዜ ውስጥ በኮሮና ቫይረስ የመቱት ሰዎች ብዛት 811 መድረሱን የቻይና ባለሥልጣኖች ገልጸዋል ከ16 ና ከ17 ዓመታት በፊት ቻይና ውስጥ ገብቶ በነበረው ሳርስ በተባለ በሽታ መዛመት ምክንያት ከሞቱ ሰዎች ብዛት የበለጠ ነው ብለዋል ባለሥልጣኖች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ከቻይና ጋር የንግድ ግንኙነት ማድረጉ አደጋ አለው ሲሉ በሀገሪቱ ዙሪያ ያሉትን አስተዳዳሪዎች አስጠንቅቀዋል። ከቻይና ጋር በፌዴራል ደረጃ በክፍለ ሀገር ግዛቶችና በአካባቢ ደረጃ የንግድ ውድድር እየተካሄደ ነው ካሉ በኋላ በሀገሪቱ የውጭ ፖሊሲ በብሔራዊ ጸጥታ ላይ የሚያስከትለው ጉዳት አለ ብለዋል። አፍጋኒስታን ያለው የዩናይትድስ ወታደራዊ ኃይል ቢያንስ ሁለት ወታደሮች እንደተገደሉና ስድስት መቁሰላቸውን ዛሬ ማረጋገጫ ሰጥቷል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽ 3 ሰዓት እስከ 4 ሰዓት በ22፣ በ25 ና በ31 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገሰኞ ከምሽ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደነኝ ከተረኛዋ ፕሮግራም አቀናባሪ ብርሃን ኃይሉ ጋር በዚሁ ተሰናበትኩ። ሰላም።